Yah, Amerika Radio Tabiano. ተከሳሾቹ ክሱን ተከላከሉ ከተባሉበት ጭብጥ አንጻር የእነዚህ የከፍተኛ የመንግስት ባለስልጣኖች በምስክርነት መቅረብ አስፈላጊ ሆኖ ስለተገኘ ነው እንዲጠሩ ያደረገው። ከነ አቶ በቀለ ገርባ ጠበቆች አንዱ የሆኑት አቶ አምሃ መኮንንን ድምፅ ነው የሰማነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎች ከፍተኛ ባለስልጣናት፣ አምስት ከፍተኛ ባለስልጣናት ለምስክርነት መጠራታቸውን አስመልክቶ ከተናገሩት የተወሰደ ነው። በአብይ ርዕሳችን ዝርዝሩ ይቀርባል። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ነሐሴ 12 ቀን 2009 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና ቆንጅታ የነን እስከ አራት ሰዓት ድረስ አብረናችሁ እናመሻለን። አሁን በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዋና ስልት ቀራጭ አማካሪያቸው የነበሩትን ስቲቭ ባነንን ለማሰናበት መወሰናቸውን ዛሬ ለከፍተኛ ያስተዳደራቸው ባለሥልጣናት መናገራቸው ተሰማ። ባነን ከስድስት ወራት በፊት ከተመሰረተበት ጊዜ አንስቶ በትርምስ በተወረሰው የትረምፕ አስተዳደር ቁጥር አንድ አወዛጋቢ የፕሬዝደንቱ አማካሪ ናቸው። ትረምፕ ያስመረጡ እሳቸው ናቸው የሚባሉት ባነን ከሌሎች የዋይት ሀውስ ከፍተኛ ባለስልጣናት ጋር ለወራት ሲናቆሩ ቆይተዋል። ከዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ጽህፈት ቤት በወጣው መግለጫ ዋና የቤተ መንግስቱ ጽህፈት ቤት ሹም ጃን ኬሊና ስቲቭ ባነን ዛሬ ባነን የመጨረሻ ቀናቸው እንደሚሆን ተስማምተዋል ይላል። ስለ አገልግሎታቸው እናመሰግናቸዋለን፣ መልካሙን ሁሉ እንመኝላቸዋለንም ይላል መግለጫው። ዘ ኒውዮርክ ታይምስ ጋዜጣ እንደ ዘገበው ባነን እኔው ራሴ ፈልጌ ነው የምለቀው ብለው አጥብቀው ነው የሚናገሩት። በዚህ ሳምንት መጀመሪያ ላይ ይፋ እንዲደረግ ከ11 ቀን በፊት መልቀቂያቸውን ለፕሬዝደንቱ እንዳስገቡና ሆኖም የሻርለትስቪል ቨርጂኒያ ሁከት የቀላቀለ ተቃውሞ በመከሰቱ መዘግየቱ ተዘግበዋል። የኬንያ የምርጫ አስፈጻሚ ባለሥልጣናት ባለፈው ሳምንት የተካሄደው ፕሬዝደንታዊ ምርጫ ከየክልሉ የተጠናቀረውን የድምፅ ውጤት ይፋ ማድረግ አለበት ሲል ድምፅ አሰጣጡን የታዘበው የአውሮፓ ሕብረት ልዑካን ቡድን አሳስቧል። ምርጫው አንድ ሳምንት አልፎታል። ይሁን እንጂ ነፃው የሀገሪቱ የምርጫዎችና ወሰኖች ኮሚሽን ከየድምፅ መስጫ ጣቢያው ቆጠራ ማዕከሎች የገባውን ጠቅላላ ድምፅ እስካሁን ይፋ አላደረገም። ተቃዋሚው እጩ ተፎካካሪ ራይላ ኦዲንጋ የማጭበርበር ተግባር ተፈጽሟል፣ ለፕሬዚደንት ኡሁሩ ኬንያታም ተሰጥቷል በማለት አማረዋል። በጠቅላይ ፍርድ ቤትም እሟገታለሁ ብለዋል። የአውሮፓ ህብረት ታዛቢ ቡድን የአውሮፓን ህብረት ታዛቢ ቡድን የመሩት ማሪጄ ሻኪ የምርጫ ኮሚሽኑ በየደረጃው የተሰጡትን ድምፆች ይፋ ቢያደርግ ሕዝቡ በሂደቱ ላይ እምነት እንዲኖረው ለማድረግ ይረዳል ብለዋል። የአውሮፓ ሕብረት ኮሚሽን ሚስተር ኦዲንጋ ያቀረቡትን ውንጀላ በራሱ መወሰን እንደማይችልና ማድረግ የሚችለው ብቃት ያላቸው የሀገሪቱ ባለሥልጣናት የሚቀርቡትን ስሞታዎችና ክሶች በትክክለኛው መንገድ ማስተናገዳቸውን መከታተል ነው ሲሉ የልኡካኑ መሪ ገልጸዋል። ሆኖም በመብት ቡድኖች ላይ የማሸማቀቅ ተግባር እየተፈጸመ ሳይሆን እንዳልቀረ ስጋታቸውን የገለጹት የታዛቢው ቡድን መሪ ሁለት የመብት ቡድኖች ከምርጫው ወዲህ የሥራ ፈቃዳቸውን በመንግሥት አካላት መነጠቃቸውን አክለው አመልክተዋል። ሴራሊዮን ዋና ከተማ ፍሪታውን ውስጥ በደረሰው የጭቃና ዳ ይዞ ከከፍታ የወረደ ጎርፍ የሞቱት ሰዎች ቁጥር ከ አራት መቶ መብለጡን የተባበሩት መንግሥታት ድርጅት ዛሬ አስታውቋል። የእርዳታ ሠራተኞች ከተደረማመሱት ቤቶች ፍርስራሽና ከጎርፍ ውስጥ አስከሬን ፍለጋውን ዛሬም ቀጥለዋል። ስድስት መቶ ሰዎች ገና አለመገኘታቸውን የተገለጸው የፍለጋ ጥረቱን ዝናብ እንዳስተጓጉለውና በቀጣዮቹ ቀናትም ይዘንባል ተብሎ እንደሚጠበቅ ተገልጿል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከራሳቸው ሪፐብሊካን ፓርቲ ጋር ሆድና ጀርባ መሆናቸው እየተባባሰ መጥቷል። ትናንት ፕሬዚደንቱ ሁለት ሪፐብሊካን ሴናተሮችን በአደባባይ ነቅፈዋል። አንድ ሌላ ሴናተር ደግሞ የፕሬዚደንቱ የአእምሮ መረጋጋትና ብቃት አጠያያቂ ነው ሲሉ ተናግረዋል። የትናንት የፕሬዚደንቱ የቃላት ውርጅብኝ ኢላማዎች የደቡብ ካሮላይናው ሴናተርና የአሪዞናው ጄፍ ፍሌክ ናቸው። ሴናተር ግራም ፕሬዚደንቱን ሻርልስቪል ውስጥ ከተካሄዱት ሰልፎች ሰልፎችን ከተከተለው ሁከት በኋላ ውጥረቱን የሚያባብስ ነገር ተናግረዋል ሲሉ ወንጅለዋቸዋል። ፕሬዚደንቱ ሴናተሩን አጸያፊ ውሸት ተናግረዋል ሲሉ በትዊተር ነቅፈዋቸዋል። የሴኔቱ የፍትህ ኮሚቴ አባል የሆኑ ፍሌክ ደግሞ ፕሬዚደንቱ የጠመዷቸው በቅርቡ በጻፉት መጽሐፍ ሪፐብሊካኖች መርሃቸውን ትተው ለትራምፕ ንዴት የፖለቲካ ተንበርክከዋል በማለት ከወቀሱ በኋላ ነው። የዩናይትድ ስቴትስ ፕሬዚደንት ትራምፕ አስተዳደር ለ16 ዓመት አመታት የቀጠለውን የአፍጋኒስታን ጦርነት በተመለከተ የሚከተለውን አዲስ ስትራቴጂ በቅርቡ ለማጠናቀቅ መቃረቡን የመከላከያ ሚኒስትሩ ጄምስ ማቲስ ተናግረዋል። ዛሬ ፕሬዝደንቱ ከምክትላቸው ማይክ ፔንስ እና የብሔራዊ ጸጥታ ምክር ቤታቸው ጋር ሜሪላንድ በሚገኘው ፕሬዝደንታዊ ማረፊያ ካምፕ ዴቪድ በሚያካሂዱ ስብሰባ አፍጋኒስታንን አስመልክቶ ያሉትን የተለያዩ አማራጮች ይመለከታሉ። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ስፔን ውስጥ ከደረሱት ሁለት የሽብርተኛ ጥቃቶች ጋር በተያዘ የካታላን ፖሊሶች አራተኛ ተጠርጣሪ ይዘዋል። በጥቃቶቹ ቢያንስ 14 ሰዎች ሲሞቱ ብዙዎች ቆስለዋል። ፖሊሶች አራተኛው ሰው መያዙን ከመግለጽ በስተቀር ሌላ ዝርዝር መግለጫ አልሰጡም። ትላንት ከተያዙት ሰዎች መካከል የአንደኛው ተጠርጣሪ ወንድም እየተፈለገ መሆኑን ፖሊሶች አስታውቀዋል። መንገድ ዳር የነበሩትን ተላላፊዎች የገጨውን መኪና ይነዳ የነበረው እሱ ይሁን አይሁን ግን አልተናገሩም። ትላንት መጀመሪያ ላይ ራምብላስ በተባለ በጎብኚዎች ተወዳጅ የባርሴሎና ጎዳና ባለመኪናው መኪናውን እግረኛ በተኮለኮለበት መንገድ ዳር ነጥቶ አስራ አራት ሰው ገሎ ወደ መቶ ገደማ ነው ያቆሰለው። ከጥቃቱ ሰዓታት በኋላ ደግሞ ባርሴሎና አቅራቢያ በምትገኝ ካምበርልስ የተባለች የመዝናኛ ከተማ በደረሰ ተመሳሳይ ጥቃት አንድ ባለመኪና እግረኞችና የፖሊስ መኪና መሃል ገብቶ አንዲት ሴት ገድሏል። አምስቱ አጥቂዎች መገደላቸውን ፖሊሶች ገልጿል። የትናንቶቹ ሁለት ጥቃቶች ረቡዕ በአንድ መኖሪያ ቤት ላይ አንድ ሰው ከገደለው ፍንዳታ ጋር ግንኙነት እንዳላቸውና ቤቱ ሽብርተኛ ቡድኖች ፈንጂ የሚሰሩበት እንደሆነ ፖሊሶች ይጠረጥራሉ። ይህ በዚህ እንዳለ ስፔን ውስጥ በደረሰው የሽብርተኛ ጥቃት ከተገደሉት ውስጥ ቢያንስ አንድ አሜሪካዊ እንዳለበት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አረጋግጠዋል። ማንነቱን ግን ሚኒስትሩ ይፋ አላደረጉም። በርካታ የአውሮፓ መንግስታት ፈረንሳይና ጣሊያንን ጨምሮ ዜጎቻቸው እንደተገደሉባቸው እየተናገሩ ነው። በመጨረሻም ዛሬ አርብ ፊንላንድ ጠረፍ ከተማ ቱርኩ ውስጥ በርካታ ሰዎች ላይ በርካታ ሰዎችን በስለት በመውጋት ከደረሰው ጥቃት በተያያዘ ፖሊሶች ተጨማሪ ተጠርጣሪዎችን እያደኑ መሆናቸውን ገልጸዋል። አንዱን ተጠርጣሪ በጥይት ቅልጥሙን ካሉት በኋላ ይዘውታል። በዋና ከተማዋ ሄልሲንኪ አውሮፕላን ማረፊያና ባቡር ጣቢያዎች ጥበቃው ተጠናክሯል። ምን ያህል ሰው እንደተጎዳና በምን ሁኔታ ላይ እንዳሉ የተገለጸ ነገር የለም። እማኞች መንገድ ላይ አስከሬኖች አይተናል ይላሉ። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱ ዜና ነበር ያሰማናቸው። አሁን የዕለቱ አብይ ርዕስ የአራቱን የኦሮሞ ፌዴራላዊ ኮንግረስ አመራር አባላት ጨምሮ የአስራ ሰባት ተከሳሾች ምስክሮች የሚሰሙበት ጊዜ ተራዝሟል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ አምስት ከፍተኛ የመንግስት ባለስልጣናት ለምስክርነት እንዲቀርቡ ፍርድ ቤት አዟል። ፍርድ ቤቱ ለሁለት የቅሊንጦ ማረሚያ ቤት ኃላፊዎችም ተግሳጽና ማስጠንቀቂያ ሰጥቷል። መለስካቸው አምሃ ዝርዝሩን ከአዲስ አበባ ልኳል። በዛሬው ዕለት በእነ አቶ ጉርሜሳ አያኖ የክስ መዝገብ እንዲከላከሉ ከተበየነባቸው መካከል አራተኛ ተከሳሽ አቶ በቀለ ገርባና አንደኛ ተከሳሽ አቶ ጉርሜሳ አያኖ ምስክሮቻቸውን አሰምተዋል። አቶ በቀለ ገርባ የሁለት ምስክሮቻቸውን ቃል ያሰሙ ሲሆን፣ አቶ ጉርሜሳ አያኖ አንድ ምስክር አቅርበው አሰምተዋል። የሁለቱም ተከሳሾች ጠበቆች የቀረቡት ምስክሮች የሚያስረዷቸውን ጭብጦች ምን እንደሆኑ በዝርዝር አስመዝግበዋል። በዚሁ መሰረት የአቶ በቀለ ገርባ ምስክሮች በ2008 ዓ.ም በኦሮሚያ ክልል ተቀስቅሶ በነበረው ተቃውሞ ሕዝቡ ተቃውሞውን በሰላማዊ መንገድ ብቻ እንዲገልጽ፣ መንገድ እንዳይዘጋ፣ በግለሰቦችም ሆነ በመንግሥት ንብረት ላይ ጉዳት እንዳያደርስ የመንግሥት ባለሥልጣናት ተቃውሟቸውን በሚገልጹ አካላት ጉዳት እንዳይደርስባቸው፣ በብሔሮች መካከል መቃቃርን የሚፈጥር ምንም ዓይነት ድርጊት እንዳይፈጸም አጥብቀው ይመክሩ እንደነበረ ከጠበቆቻቸው በሚቀርቡ ጥያቄዎች መሰረት መስክረዋል። በተቃራኒው አቃቢ ሕግ ከጠበቆች በቀረቡ ዋና ጥያቄዎች ላይና ባቀረበው ክስ ላይ በመመስረት በመስቀለኛ ጥያቄዎች የምስክርነቱን ቃል ለማፍረስ ወይንም በጥርጣሬ እንዲታይ ለማድረግ ሞክረዋል። መስቀለኛ ጥያቄውን ይመሩ የነበሩት አቃቢ ሕግ የአቶ በቀለ ገርባን አንደኛ ምስክር እየጠየቁ ሳለ በመሃል ረሃብ እንደተሰማቸውና ጨጓራ በሽታ እንዳለባቸው በመግለጽ የምስክርነት ቃል የመስማቱ ሂደት እንዲቋረጥ ፍርድ ቤቱን ጠይቀዋል። ፍርድ ቤቱም ቢያንስ የተጀመረው የምስክር ቃል እንዲጠናቀቅ እንዲታገሱ ሊያግባባቸው ቢሞክርም አቃቢ ሕጉ እንደማይሆንላቸው እየራባቸው ሊጠይቁ እንደማይችሉ በማሳወቅ በአቋማቸው ጸንተዋል። አቶ በቀለ ገርባ የፍርድ ቤቱን ፈቃድ ጠይቀው ይህ የአቃቢ ሕግ ድርጊት መመሪያ ለመጠየቅ አመቺ ሁኔታ ለመፍጠር የተፈጸመ ይመስላል አሉ። እነሱ በእስር ቤት ትኋን እየበላቸው ረሃቡን ችለው የሚመላለሱት ፍትህን ፍለጋ እንደሆነ ማስታውሰው ይህ አሁን የሚመለከቱት ድርጊት ተቋሙን የማይመጥር እንደሆነ አስገንዝበዋል። አቃቢ ህግ ጥቂት ታግሰው የተያዘው የምስክር ሂደት እንዲጠናቀቅ ጥያቄ አቅርበውላቸዋል። አቃቢ ህግ አሁንም ካቋማቸው አልተነቃነቁም። በመሆኑም ፍርድ ቤቱ በሰባት ሰዓት ተኩል ተመልሶ ለመሰየም ተነስቷል። ከቀትር በኋላ በተሰየመው ችሎት አንድ የአቶ በቀለ ገርባ አንድ የአቶ ጉርሜሳ አያነው ምስክሮች ቀርበው የምስክርነት ቃላቸውን ሰጥተዋል። ፍርድ ቤቱም በመጨረሻ ልዩ ልዩ ትእዛዞችን ከሰጠው በኋላ የእናቶ በቀለ ገርባ ጠበቆች ባመለከቱት መሰረት ተጨማሪ ምስክሮች ብለው ደንበኞቻቸው የቆጠሯቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ፣ የለገጣፎ ለገዳዲ ከተማ ከንቲባ ወይዘሮ ጫልቱ ሳኒ፣ ዶክተር አብይ አህመድና የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳን እንዲቀርቡ ትእዛዝ ይጻፍ ብሏል። እንዲሁም የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዷ ለማራጌ ከቃልቲ ማረሚያ ቤት እንዲመጡ እንዲጻፍ አዟል። ምስክርነት የሚሰማባቸው ቀናትም ከጥቅምት 27 ቀን እስከ ጥቅምት 29 ቀን 2010 ዓ ም እንዲሆኑ ቀጥሯል። ከእና አቶ በቀለ ገርባ ጠበቆች አቶ አማሃ መኮንንን ትልልቅ የመንግስት ባለሥልጣናትን ለምስክርነት መጥራት በአገራችን ብዙም የተለመደ እንዳልሆነ ጠቅሼ ምን የተለየ ተመክሮ እንደሚገኝ ለአድማጮቻችን እንዲገልጹ ጠይቄያቸው ነበረ። ብዙ ጊዜም እንዲሆን የሚጠበቅ ጉዳይ አይደለም። በእርግጥ አነስ የክሱ ሁኔታ የሚያስገድድ ሆኖ ካልተገኘ፣ በተቀረ በእኛ ሀገርም ሆነ በሌላ ሀገር ከፍተኛ የሚባሉ የመንግስት ባለስልጣኖች በየጉዳዩ ፍርድ ቤት የሚቀርቡበት ሁኔታ አይኖርም። አሁን ግን እንግዲህ ምናልባት በእኛ በእኛ ወይም በዚህ በነ አቶ በቀለ ገርባ በተከሰሱበት ጉዳይ ደንበኞቻችንም እኛም እንደተባለው ጠቅላይ ሚኒስትሩን ጀምሮ ከፍተኛ የፌዴራል እና የክልል ባለስልጣናት በምስክር እንዲጠሩ ተደርጓል። ይህም እንግዲህ ከክሱ ባህሪና በኋላም ደግሞ ተከሳሾቹ ክሱን ተከላከሉ ከተባሉበት ጭብጥ አንጻር ትክክለኛ ፍትሕ አሰጣጥ የእነዚህ የከፍተኛ የመንግስት ባለስልጣኖች በምስክርነት መቅረብ አስፈላጊ ሆኖ ስለተገኘ ነው እንዲጠሩ የተደረገው። እንግዲህ የሕግ የበላይነትንም ከማረጋገጥ አንጻር አንድ ሰው በፍርድ አደባባይ ቀርቦ የሚመሰክረው ነገር እስካለ ድረስ ከፍተኛ ባለስልጣን በመባሉ ብቻ ወይም በመገኘቱ ብቻ ወደ ፍርድ ቤት እንዳይቀርብ የሚደረግበት ሁኔታ ለህግ የበላይነትም የሚጠቅም አይደለም። ስለዚህ በእኛም በኩል ከዛ አንጻር ነው እንግዲህ በምስክርነት እንዲቀርቡ እንዲጠሩልን ለፍርድ ቤቱ ያመለከትነው እና ፍርድ ቤቱም መጥሪያ እንዲደርሳቸው ትእዛዝ የሰጠው እና በእናንተ አስተሳሰብ በእውነት በአሁኑ ጊዜ ይሄ ነገር መደረጉ ወይም እነዚህ ትልልቅ ባለስልጣናት መቅረባቸው ለህግ የበላይነት እንዳንድ ማሳያ ይሆናል ብላችሁ ታምናላችሁ? እውነት ነው። በትክክል ትልቅ ተመክሮም ይሆናል የሚል እምነት ነው የሚኖረን። ምናልባት አሁን ባለንበት ደረጃ ብዙ ሊቀር ይችላል፣ ግን ከዚህ መጀመር አለበት ብለን ነው የምናስበው። አስፈላጊውን ዝግጅት አድርጎ ባለስልጣኖች እንዲቀርቡ ማድረግ አስፈላጊ ነው። እንዲያልከውም ለሕግ የበላይነት በተለይ ትልቅ መልእክት ያስተላልፋል ብለን ነው። በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በዛሬ ሁለት ለሁለት የቅሊንጦ ማረሚያ ቤት ኃላፊዎች ተግሳጽና ማስጠንቀቂያ ሰጣቸው። ሁለቱ ኃላፊዎች ማለትም ሱፐርኢንቴንደንት አሰፋ ኪዳኔና ኦፊሰር ገብሬ አለማ በተደጋጋሚ የፍርድ ቤቱን ትዕዛዝ መጣሳቸው ስለተረጋገጠ ችሎት በአካል እንዲቀርቡ ተደርገዋል። ፍርድ ቤቱ ፈጽመዋል ያላቸውን ጥፋቶች ዘርዝሮ አስረድቷቸዋል። በተለይ ሱፐር ኢንቴንደንት አሰፋ ኪዳነ ከኃላፊነታቸው አኳያ የፍርድ ቤት ትዕዛዝ እንኳ ትክክል ባይሆንም መፈጸም እንዳለበት የሚስተካከለው ተብሎ ቢታመን እንኳ አግባብና ስርዓት ስላለ በዚያ በኩል መሄድ እንደሚገባ፣ ኦፊሰር ገብሬ አለማም ለፍርድ ቤት የሚገባውን ክብር እንዲሰጡ አዞ ለአሁኑ አስተማሪ ነው ያለውን ቅጣት ግሳጼ ሰጥቶ ይኸው ትዕዛዝ ለመስሪያ ቤታቸው እንዲጻፍ ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን ለዘገባው እናመሰግናለን። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በዩናይትድ ስቴትሷ የቨርጂኒያ ክፍለ ግዛት ሻርለትስቪል ከተማ ባለፈው ቅዳሜ ኒዮ ናዚዎች የጫሩትና ሕይወት የጠፋበት ሁከት የናዚ ዘመን የጭካኔ ክፉ ትውስታ ደበዘዘ እንጂ ዛሬም ጨርሶ ያልጠፋበትን አውሮፓን ጨምሮ በዓለም ዙሪያ ከፍተኛ ቅዋሜና ቁጣ እያጎረፈ ነው። የአሜሪካ ድምጿ ላትሳ ሆክ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። በሻርልስቪል ዘረኝነትን ለመቃወም አደባባይ በወጡ ሰልፈኞች ላይ ሆን ተብሎ በፍጥነት በተነዳ ተሽከርካሪ ተጨፍልቃ የተገደለችውን ወጣት አሜሪካዊት ሄዘር ሄርን ለማሰብ ከታላቁ የበርሊን ግንብ ብራንድንቡርግ አቅራቢያ ተቃውሟቸውን ለመግለጽ የወጡ ብዙዎች ተሰባስበዋል። እነኚህ ሰዎች ከሁለተኛው ዓለም ጦርነት ማግስት አንስቶ በጀርመን የተጠላና የተወገዘ የናዚዎች ምልክት አንግበው አደባባይ መውጣት የመፈለጋቸው ሁኔታ አብዛኛውን ጀርመናውያን ግራ ያጋባ ጉዳይ ነው። አያቴ በሁለተኛው ዓለም ጦርነት ወቅት ናዚዎችን በመቃወም ተዋግቷል። እንደእኔ እይታ ዶናልድ ትራምፕ ናዚን ያለማቃወማቸው እጅግ አሳፋሪ ነው። ኒዮናዚዎችን እንደምንቃወም እያንዳንዱ አሜሪካዊ ማወቅ አለበት አለ። ዘረኛና ቀኝ አክራሪ እንቅስቃሴዎችን የትም ይሁኑ የት በታዩበት ጊዜ ሁሉ ቸል ማለት አያስፈልግም ሲሉም ሰልፈኞቹ ይተቻሉ። እንደሚያስተያየት ከዚህ የጎደለው ዋናው ትንታኔ ዘረኝነት የቆመው ለምን ዓላማ ነው የሚለውና እንዲሁም እርሱን ለመዋጋት ስለሚያስችሉ መንገዶች ያለን እይታ ነው። በመሆኑም ይህ ጉዳይ የሚያሳስበውና ግድ የሚለው ሁሉ ሀሳቡን ይዞ ወደ አደባባይ መውጣት ይኖርበታል። ጀርመን የሻርትስቪሉን የቀኝ አክራሪዎች ሰልፍ ካወገዙ የመጀመሪያዎቹ አገሮች ውስጥ አንዷ ናት። እነኚህ ቀኝ ጽንፈኞች ያሳዩቸው ሰልፎች ፍጹም አጸያፊ ትዕይንቶች ናቸው። እጅግ ዘግናኝ የዘረኝነት ጸረ አይሁዳውያንና አጸያፊ የጥላቻ ምግባር ነው አደባባይ የወጣው የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይም ቀኝ አክራሪዎቹን ጽንፈኞችና ሊቃወሟቸው የወጡትን ሌሎች እኩል የወነጀሉትን የዩናይትድ ስቴትሱን ፕሬዚዳንት ዶናልድ ትራምፕን ብዙም ሳያድበሰብሱ ነው የተቿቸው I see no equivalence between those who propound fascist views and those who oppose them. ፋሽስታዊ አመለካከቶችን በሚያራግቡትና እነርሱን በሚቃወሙት ወገኖች መካከል አንድ እነሱን አንድ የሚያደርግ ነገር እኔ ፈጽሞ አይታየኝም። በመሆኑም በኃላፊነት ቦታ የተቀመጡ ሁሉ ቀኝ አክራሪነትን በሰሙበት ሁሉ ማውገዝ አለባቸው ብዬ ነው ማምነው። የሰብአዊ መብት ተሟጋች ድርጅቶች በዩናይት ስቴትስና በሌሎችም አካባቢዎች ጭምር እያደር እየጨመረ መጥቷል ያሉትን የዘር መድሎና ልዩነት ያወግዛሉ። በብጥብጥ የታጀቡ የጥላቻ አራማጅ ቡድኖችን በሕግ ተጠያቂ የማድረግን አስፈላጊነት ያመላክቱ አዋቂዎች ያ ብቻውን ግን በቂ አለመሆኑን ይናገራሉ። የሻርልትስቪሉ ድንገት በቅጡ መመርመር ያለበት ይህን መሰሉን አደገኛ የጥፋት ምግባሮችና አዝማሚያዎች ለመቀልበስ ሁነኛውን መንገድ ለማወቅ እንዲያግዝ ጭምር ነው ባይ ናቸው። ዩጋንዳ ዛሬ ለአንድ ሚሊዮን የደቡብ ሱዳን ስደተኞች መጠለያ ሆናለች። በዚህ ሳምንት ይፋ የሆነው ይህ ከፍተኛ የስደተኞች ቁጥር ለዓለም አቀፉ ማህበረሰብ የድረሱልን ጥሪ፣ ግጭቱን ለማቆም የተያዘው ጥረት ደግሞ እንዲበራታ የተላለፈ ማሳሰቢያም ጭምር ነው። ከካምፓላ ሃሊማ አቱማኒ ለቪኦኤ ያስተላለፈችው ዘገባ አለ አዲሱ አበባ ያቀርበዋል። የደቡብ ሱዳን ስደተኞች ቁጥር ወደ አንድ ሚሊዮን ከፍ ባለበት በዚህ ሳምንት ነው። በጉዞ የተዳከሙ ደቡብ ሱዳናውያን ኡጋንዳ በመግባት ላይ ያሉት፣ የታጠቁ ሽምቅ ተዋጊዎች ደግሞ ኬላ የሚያቋርጡ ስደተኞችን በአይነ ቁራኛ እየተከታተሉ ናቸው። አዳዲሶቹ ስደተኞች ከባዱን ዝናም፣ በምሽት ብርድና ቁሩን፣ ቀን ቀን ሀሮሩን አልፈው ነው የሚደርሱት ሌሲ ኢያ ቤተሰቧን ይዛ እግሯ የኡጋንዳን መሬት ሲረግጥ ነው የእፎይታ ድምፅ ያሰማችው። የመጥበሻ ሳህኖችና አንዳንድ ለውሃ መጠጫ የሚያገለግሉ ሲኒዎችን ይዘን ነው ለሶስት ሳምንታት ጫካ ለጫካ የተጓዝ ነው። አሁን ግን ያለፈውን ወደ ኋላ ተመልሰን ማስታወስ አንሻም። ብቻ እፎይ ብለን መቀመጥ የምንችልበት ሁኔታ ነው የምንፈልገው። የደቡብ ሱዳን የእርስ በርስ ጦርነት የተቀሰቀሰው እንደ አውሮፓ አቆጣጠር በታህሳስ 2013 ዓ ም መሆኑ ይታወቃል። የረድኤት ድርጅቶች እንደሚሉት በስልጣን ክፍፍል የተነሳ አመፅ ተቀሰቀሰ። ሰላም ለማምጣት የተጀመረውም ድርድር ባለፈው ሐምሌ ወር ፈርሶ ወደ የእርስ በርስ ጦርነት ተቀየረ። ሲቪሉ ህዝብም የግጭቱ ሰለባ ሆነ። ዓለም አቀፉ ቀይ መስቀል ኮሚቴ እንደገለጠው 12 ሚሊዮን ከሚሆኑት የደቡብ ሱዳን ነዋሪዎች መካከል ከሦስቱ አንዱ ስደተኛ፣ ከሁለቱ ደግሞ አንዱ በጽኑ ተርቦ ምግብ የሚፈልግ ነው። ዛሬ ኡጋንዳ የገቡት አንድ ሚሊዮን የደቡብ ሱዳን ስደተኞች ዜና ለዓለም አቀፉ ማኅበረሰብ የማንቂያ ደወል ነው። ያም በእርስ በርሱ ጦርነት የሚደርስባቸውን አመፅና ወከባ ለማስቆም በተፋላሚዎቹ ወገኖች ላይ ጫና ለማሳደር ማለት ነው። የተባበሩት መንግስታት ድርጅት እንደሚለው እንደ አውሮፓ አቆጣጠር ካለፈው ሐምሌ ወር 2016 ዓ ም ወዲህ ኡጋንዳ በየቀኑ በአማካኝ 1800 የደቡብ ሱዳን ስደተኞችን ትቀበላለች። ከእነዚህ ውስጥ 85 ከመቶ ሴቶችና ሕፃናት ናቸው። ቻርለስ ያክስሊ ኡጋንዳ የሚገኘው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ዲሬክተር ናቸው። የ14 ዓመቷ ታቡ ሰንዴ ኡጋንዳ የገቡት የአንድ ሚሊዮን ደቡብ ሱዳናውያን ስደተኞች ተምሳሌት ነች ይላሉ። ታጣቂዎች በሌሊት መንደራቸውን ስለወረሩ ከአክስቷ ጋር ለመሰደድ ተገደደች። ጫካ ለጫካ በእግር በመጓዝና ቆሻሻ ውኃ በመጠጣት ነው ከሳምንታት አድካሚ ጉዞ በኋላ ኡጋንዳ የገባችው። አይአርሲ ዓለም አቀፍ ነፍስ አድን ኮሚቴ በበኩሉ ዛሬ ኡጋንዳ የሚገኙት ሶስት አራተኛ የደቡብ ሱዳን ስደተኞች ባለፈው አመት ነው የደረሱት ሲል አመልክቷል። በኡጋንዳ የዚሁ ኮሚቴ ዲሬክተር አንጀላ ሩጋምቡዋ የስደተኞችን ቀውስ በሚመለከት ይሄ በዓለማችን ፈጣን እድገት ያስመዘገበ ክስተት ነው ይላሉ። ስደተኞች ወደ ኡጋንዳ የመጉረፋቸው ሁኔታ እየጨመረ እንጂ እየቀነሰ አይደለም። ለእነዚህ የደቡብ ሱዳን ስደተኞች ከዓለም አቀፉ ማህበረሰብ ተስፋ የሚደረግ አንዳችም ነገር የለም። ያክስሊ ሲናገሩ ለዚህ ዓመት ከሚያስፈልገው 674 ሚሊዮን ዶላር ውስጥ 21 ከመቶ ብቻ ነው ለዩኤንኤችሲአር የደረሰው። ብዙዎቹ ስደተኞች ራሽናቸው ግማሽ በግማሽ እንደ ተቀነሰ ያውቃሉ። በየጤና ጣቢያዎቹም ሐኪሞች፣ መድኃኒት፣ የጤና ጥበቃ ሠራተኞች የሉም። በግልጽ እንነጋገር፣ ይሄ በሕፃናት ላይ የመጣ ቀውስ ነው። ቀን ከሌሊት ጫካ ለጫካ እየተንገላቱ ለስደት የተዳረጉት ሕፃናት ናቸው። እነኚህ ስደተኞች በሕይወት ቆይተው ለሰላማዊ ኑሮ ይበቁ ዘንድ፣ መጻኢ እድላቸውም ብሩህ ይሆን ዘንድ ዛሬ ከኡጋንዳ ጋር ትብብር ማድረግ ግድ ይሆናል። ያክስሊ እንደሚሉት የደቡብ ሱዳን ስደተኞች እጣ ፈንታ ለጊዜው የጨለመ ነው። እናም አሉ ዓለም አቀፉ ማህበረሰብ በደቡብ ሱዳን አመራር ላይ ያለውን ጫና ተጠቅሞ ተፋላሚዎቹን ወገኖች ወደ ርቀ ሰላም ውይይት ማምጣትና አሁን ያለውን የደም መፋሰስ ማስቆም ቁልፍና ወሳኝም ነው። እስከዚያው ግን ኡጋንዳ ያሉ የአንድ ሚሊዮኑም ሱዳናውያን ስደተኞች ተስፋ ያችን የሰላም ቀን ከመቁጠር ያለፈ አይሆንም። ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። ስፖርትና ታሪክ ሰው ሊነቃቸው ተሰማ ካረፉ የፊታችን ቅዳሜ ነሐሴ አስራ ሶስት ቀን ሰላሳ ዓመት ይሞላል። የኚህም ሰው ታሪክ በተመለከተ ለየት ያለ ከዚህ በፊት በኢትዮጵያ ሬዲዮም የሌለ ድምፅ ፈልጌ አግኝቼ ስለ እሳቸው ማስታወሻ የምጠውም ነገር መስራት ፈልጌያለሁ። እዚህ ነገር ውስጥም የተለያዩ ሚዲያዎች በከፍተኛ ደረጃ ዝግጅት እያረጉበት ነው። አሁን የአዲስ አበባው የራዲዮ መጽሔት ተባባሪ አዘጋጅ ንጉሴ አክሊሉ ነው ጊዜው ከሰላሳ ዓመታት በፊት ነው። በኢትዮጵያ እግር ኳስ ታሪክ ከፍተኛ እውቅና ስላገኙ ስለ ኮሚሽነር ይድነቃቸው ተሰማ ነው። በቀጣይ ዘገባው የሚያቀርበው ፌዴሬሽኑንም የማቋቁመው ስራውንም የምንሰራ ሕጉንም የምተረጉመው ራሴ የመጫወት እድል ለማግኘት ነው ዋናው ስሜቴም ደስታዬም ይሄ ነው። እና ስለዚህ ያን ጊዜ የፌዴሬሽኑ ዋና ጸሐፊ ነበርኩ። የቅዱስ ጊዮርጊስ ክለብ ካፕቴን ነበርኩ። ከጅቡቲም ስንጫወት የብሔራዊ ቡድን ካፕቴን ነበርኩ። በዚህ ላይ ደግሞ የጨዋታ ህጎች ተርጉሜ ዳኞችን የማስተምር እኔ ነበርኩ። እነዚያው ደግሞ እኔ ያስተማርኳቸው ዳኞች ዳኛ የሆኑና መልሰው በጨዋታ ሜዳኔን ይቀጡኛል። እንደዚህ ያለ የሰው ጥረት በእውነት የነበረበት ጊዜ ነበር እና ሰራተኛም ተጫዋች መሆን ያስፈለገበት ጊዜ ነበር እና እየተጫወትኩ ነው፣ አላቆምኩም። ሁልጊዜ ጊዜ ችግር ነበር። እችል እኔ በራሴ ንጽሕና ስለማምን ምን ቅር የሚያሳይ ነገር አለ ብዬ ሌሎቹን ክለቦች ይቃወማለሁ። ግን ሳስበው ዛሬ በአንድ በኩል የጊዮርጊስ ክለብ ኃላፊ ሆኜ ተጫዋች ሆኜ ከነሱ ጋር እየተወዳደርኩ በአንድ በኩል የፌዴሬሽኑ ጸሐፊ በመሆን የዳኝነቱንም ስልጣን ይዤ ለምድር ጦር፣ ፖሊስ ሰራዊት፣ አርመኖች፣ ግሪኮች ክለብ እኔን በግድ የሚኑ ብዬ መጠየቄ ዛሬ ሳስበው በጣም ይደንቀኛል። በኳስ ሜዳ ራሱን ፈጥሮ ከኳስ ሜዳ ያልተለየ በስፖርት ዓለም ችሎታውን ለዓለም ሕዝብ ያሳየ ታላቅ ጀግና ዓለም አጣች። እጅግ ጎበዝ ስፖርተኛ ለስፖርት እድገት ለዓለም ሰላም ቆራጥ ታጋይ የማይተኛ በየቦታው ተሰልፎ የአገሩን ክብር ያስጠበቀ ኳስ ተጫዋች ኮሚሽነር ይርነቃቸው ተነጠቀ። በአለም መድረክ ብቅ ብሎ ሀገር ወገን ያሳወቀ በየቦታው ተሰልፎ የአገሩን ክብር ያስጠበቀ ኳስ ተጫዋች ኮሚሽነር ይድነቃቸው ተነጠቀ። ይድነቃቸው ተሰማ በስፖርትና በስፖርት ዓለም በሚል ርዕስ ለእረፍታቸው አስረኛ ዓመት መታሰቢያ ልጃቸው ታደለ ይድነቃቸው ካሳተሙት መጽሐፍ የተወሰደ። ኳስ ጨዋታ እጅግ ወድ ስለነበረ ከልጆቼ ከሚሆኑ ሰዎች ጋር ከጫዎች እና መንግሥቱ ነነጸረ ጋር ክጫዮች አለ በሺህ ዘጠኝ መቶ ሃምሳ ቅድም እንዳልከው የፌዴሬሽኑ ጸሐፊ ብቻ ሆኜ አይደለም የስፖርት ኮንፌዴሬሽኑ ረዳት ሚኒስትር ሁሉ ሆኜ ይጫወት ነበረ እና አንዳንድ ያጋጠሙ ነገሮች ግጥ አሉ። አሁን ለምሳሌ በሺህ ዘጠኝ መቶ ሀምሳ ኳስ ጨዋታ ለማቆም የቆረጥኩበት ዘመን ነበረ። ለመጀመሪያ ጊዜ ኢትዮጵያ ነው ክዬ ወደ ስዊድን ለዓለም ዋንጫ የሚሄድበት ጊዜ ደርሷል እና ለመሰናበቻ ያህል የሸዋን ሻምፒዮና ጊዮርጊስ አግኝቶ ከዚያም ከናማሴር ከነጥጥ ማህበር የፍጻሜውን ተጫውቼ እንዲያው በክብር ልወጣ አስቤ ነበር እና የመጨረሻው የሸዋ ጨዋታ በጊዮርጊስና በመቻል መካከል ደረሰ እና እኛ እኩል ለኩል ብንወጣ ይበቃል ነበረ። ይህንን ጨዋታ ለማሸነፍ እና መጀመሪያ ግብ አገባሁ እኔ። አንድ ዜሮ መራ። እንግዲህ ከዚያ ወዲያ መቻል ሁለት ግብ ካላገባ አይደርስብንም እና በመካከሉ ላይ አንድ ግባ ገቡና አንድ ለአንድ ሆን። ያም ስንከላከል እነሱን ለመጨመር ሲፈልጉ ሊያልቅ አንድ ደቂቃ ሲቀር ከበደ መታፈሪያ የሚባለው ለወንድሙ በቀለ የሰጠውን ኳስ በራሱ ቆይቶ አንድ ደቂቃ ሲቀር አግብተው፣ ማለት የፉትቦል ታሪክን እንዲህ በደንብ ልዘጋለሁ ብዬ ያልኩትን አበላሽቶብኛል እና አንድ ማስታውቅሰው ከፍተኛ ነገር ይሄ ነው። በተረፈ ግን እንዳልኩ ግባግቢ ነበር። በተለይም በወጣትነት ዘመኔ በጣም ግባግቢ ስለነበርኩ ክለቤ በአንድ አመት ውስጥ ካስገባቸው አርባ ሰባት ጎል አስገብቶ አርባ ሶስቱን እኔ ነበርኩ ያስገባኋቸው። ይህም እንደው እንደ ታላቅ ረከርድ የሚቆጠር ነበር እና እንደ የማዝ ነው። ቀደም ብዬ ያለ ጊዜ የተፈጠርኩ ነው ይመስለኝ እና በፉትቦል በደረጀበት አሰልጣኞች በመጡበት ዘመን ተፈጥሬ ቢሆን ምናልባት በዓለም ደረጃ ከፍተኛ ተጫዋች ለመሆን ይችል ነበር የሚል እምነት አለኝ። ይድነቃቸው ከዓለም በሞት ከተለዩ 30 ዓመት የሚሞላቸው የፊታችን ቅዳሜ ነሐሴ 13 ቀን ነው። ይድነቃቸው ሞሮኮ ውስጥ በስማቸው ትልቅ መታሰቢያ አላቸው። በሌላ በኩል ደግሞ ዓለም አቀፉ የእግር ኳስ ማኅበር ፊፋ በየዓመቱ በስማቸው የሚካሄድ ለዝንተ ዓለም ለትውልድ ትውልድ የሚተላለፍ የወጣቶች እግር ኳስ ሻምፒዮና ተሰይሞ በየጊዜው ይካሄዳል። እኛስ እንደ ሀገር ምን ለዝክረ ነገር እንዲሆን ይችን ስንኝ ቋጥሬ ላብቃ። ምንም ሕያው ቢሆን የማይሞት ስማቸው ሰላሳ ዓመት ሆነ በሞት ካጣናቸው በኢትዮጵያ ስፖርት ብቁ አመራራቸው እኚህን ታላቅ ሰው እናስተዋውቃቸው ይድነቃቸው እያል ለልጅ ልጆቻቸው ንጉሥ አክሊሉን እናመሰግናለን። አድማጮች የነገውን የመታሰቢያ ዝግጅት ተንተርሱ የሚቀርቡ ዝግጅቶች በራዲዮ መጽሔት ይስተናገዳሉ። አድማጮች የምትከታተሉት በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን የአርብ ምሽት ስርጭት ነው። የስቱዲዮ ሰዓታችን ሶስት ሰዓት ከ37 ደቂቃ ያመለክታል። ወደ ሁለተኛው አጋማሽ ቅንብሮች ልንሸጋገር ነው። አስተናጋጆቻችሁ ቆንጂ ይታይና ሰለሞን ክፍሌ ነን። ወደ ቀዳሚው ቅንብር እንለፍ። የውይይት ፕሮግራም ኢትዮጵያዊነት የተሰኘው የሲቪክ ድርጅት ባለፈው ቅዳሜና እሁድ ለሶስተኛ ጊዜ ያዘጋጀውን ሲምፖዚየም ሲልቨር ስፕሪንግ ውስጥ በሚገኘው ሸራተን ሆቴል አካሂዷል። ለውይይት ከተመረጡትና ጥናታዊ ጽሁፎች ከቀረቡባቸው አርዕስት መካከል በኢትዮጵያ የትምህርት ስርዓትና አካሄድ የሚለው አንዱ ርዕስ ነበር። በዛሬው ክፍል አንድ ዝግጅት በኢትዮጵያ የትምህርት አካሄድ ላይ ጥናታቸውን ካቀረቡ ሁለት ምሁራን ጋር ውይይት እናድርጋለን። እንግዶቻችን ዶክተር አክሊሉ ሀብቴ የቀድሞ የቀዳማዊ ኃይለስላሴ ዩኒቨርሲቲ ፕሬዚደንት፣ ከዚህ ከዋሽንግተን ዶክተር አዳነ ገበያው ካሳ በትምህርት ጥራት ላይ የሚሰሩ የተቋማዊና ፕላን ዲሬክተር ከቺካጎ ናቸው። ያወያያቸው አዲሱ አበበ ነው። መነሻ ጥያቄ ያደረገው የጥናታዊ ጽሁፋችሁ አላማ ምንድር ነው? ዛሬ ማቅረብ ያስፈለገበት ምክንያትስ የሚል ሲሆን ዶክተር አክሊሉ ናቸው የመጀመሪያው መልስ ሰጪ። መጀመሪያ ስለተሰጠኝ እድል አመሰግናለሁ። መሰረታዊ አላማው መቼም ትምህርት ለአንድ ሀገር እድገት፣ ለአንድ ሀገር ስልጣኔ፣ ለአንድ ሕዝብ ደህንነት ይጠቅማል የሚለውን ነገር መሰረታዊ እምነት አድርገን የትምህርትን ጉዳይ እንደ ሌሎች ሸቀጦች የሚታይ ነገር ስለማይሆን ቁም ነገር ያለው ነው። በትክክል ባይሰራም በመሰረቱ ልል የፈለግኩት አላማችን ትምህርት ለአንድ ሀገር እድገት፣ ለአንድ ህዝብ ስልጣኔ፣ ለአንድ ህዝብ የሀብት ልማት መስፋፋት ጠቃሚ ነገር ስለሆነ ያሰጋኛል፣ ያሰጋናል። ማንም ሰው ሊሰጋ ይገባል። በማናቸውም ዘመን የሚመጡ መሪዎች ስለ ትምህርት ሲያስቡ እንደ በቀላሉ የሚታይ ነገር እንዳልሆነ ነገር እንዲያስቡበት ተስፋ በማድረግ ነው እኔ ስለ ትምህርት በእውነቱ እንደዚህ ምርር ባለ ሁኔታ የምንነጋገረው። ሌላው ደግሞ ያው በሁኔታ እየታየ ስለሆነ በዓለም ደረጃ ወደኋላ የቀሩትና ወደፊት የገሰገሱት የእኛንም ሀገር ጨምሮ ያለንበትን ሁኔታ አንደኛው ይህንን ጉዳይ ሊያመጣ ይችላል ብዬ ያመንኩበት በእውነቱ መልክ ያለው የትምህርት ስርዓት ነው በማለት ነው እንግዲህ እኔ የተነሳሁበት። ዶክተር አዳነስ ዛሬ ማቅረብ ያደረገ የጥናት ውስጥ ዓላማ ምንድን ነው መነሻው? ቅድሚያ የአሜሪካን ድምጽ ሬዲዮ በኢትዮጵያ ትምህርት ላይ በከፍተኛ ትምህርት ላይ ውይይት እንዲደረግ ይህን በማዘጋጀቱ በጣም አመሰግናለሁ። በተለያየ አጋጣሚ የኢትዮጵያ ትምህርት ጥራት መውደቁ ይነገራልና አገራችን ደግሞ በተለያየ ችግር ላይ ባለችበት ወቅት ትምህርት ከፍተኛ አስተዋጽኦ ይኖረዋል ችግርን ለመፍታት ለመወያየት እና መፍትሄ ለመፈለግ ስለዚህ የዚህ ችግር የዚህ የትምህርት ጥራት መውደቅ ዋናው ምክንያት ምን ሊሆን ይችላል የሚለውን ለማሳየት እና በዛውም እንደዚሁ የመፍትሄ ሀሳብ ለመጠቆም ነው። ዶክተር አዳነ ለከፍተኛ ትምህርት ችግርን በተመለከተ ነው፣ በተለይ ጥናታዊ ጽሁፎ እና ለዛ ምንጩ ምንድን ነው? ለዛ ችግር የተለያዩ መረጃዎች አሉ፣ የትምህርቱ ጥራት መውደቁን የሚያሳዩ። ወደ ትምህርት የሚገቡት የተማሪዎች ዝግጅት ምን ያህል ነው? መምህራን ምን ያህል ዝግጅትና ስልጠና ኑሯቸው ነው ወደ ከፍተኛ ትምህርት መምህርነት የሚገቡት የሚለው እንደዚሁም በመማር ማስተማሩ ሂደት ውስጥ ያሉ የተለያዩ መሰናክሎችን ስንመለከት፣ በተጨማሪም በፍላጎት አንጻር እንዴት ነው ለተማሩ ሰዎች ያለው ፍላጎት ምንድን ነው የሚለውን ስናይ የኢትዮጵያ ትምህርት በበልጤ ከፍተኛ ትምህርቱ ችግር ውስጥ ያለ መሆኑን ያሳያል። አስፈላጊ ከሆነ አንድ በአንድ ስለ እነዚህ ነጥቦች ላስረዳ እችላለሁ። ዝርዝር ውስጥ ሳንገባ በዋናነት የሚገልጿቸው ምክንያቶች ካሉ ቢገልጡልን። እንግዲህ አንዱ ዋናው ምክንያት ምንድን ነው? ብዙ የኢትዮጵያ ሕዝብ ወጣት መሆኑ ነው። ከ አስራ ዘጠኝ አመት በታች ያለው የኢትዮጵያ ሕዝብ ግማሹ ነው። አምሳ በመቶ የኢትዮጵያ ሕዝብ እድሜው ከአስራ ዘጠኝ አመት በታች ነው። ከሀያ አራት አመት በታች ያለውን ስናይ ወደ ስልሳ ሶስት በመቶ ይሆናል። ስለዚህ ብዙ ወጣቶች ባሉበት ሀገር ትምህርት ትልቅ ጉዳይ ነው። ይህን በምናይበት ጊዜ እነዚህ ተማሪዎች በአግባቡ ትምህርት እያገኙ አይደለም። ለምሳሌ ከታች ተነስተን ብንመለከት ቅርብ ጊዜ የተካሄደ ጥናት አለ። በዩኤስኤድ የአሜሪካ እርዳታ ድርጅትና እዚህ የአሜሪካን ሀገር ያለ ሪሰርች ትራያንግል የሚባል ከታች ያሉት ተማሪዎች ራሱ ብዙ ድክመት እያሳዩ ነው። አሁን በዚህ ጥናት እንደሚያሳየው ለምሳሌ ሲዳማ አስራ ሶስት ሺህ ተማሪዎች ላይ ነው ጥናት ያደረጉት ሲዳማ አካባቢ ሰባ በመቶዎቹ ተማሪዎች ከሁለተኛ ክፍል ተማሪዎች አንድም ቃል አያነቡ። ከአስራ ሶስት ሺህ ተማሪዎች አካባቢ ነው ይሄን መረጃ ሰብስበው ጥናት ያጠኑት የትምህርት ሚኒስቴርም ተጨምሮ የሰራው መሰለኝ። እንደዚሁ ወደ ኦሮሚያ ስንሄድ ወደ አርባ በመቶዎቹ የሁለተኛ ክፍል ተማሪዎች ምንም ቃል አያነቡ። በአጠቃላይ በአገሪቱ ስናየው ወደ ሰማንያ በመቶ የሚሆኑት የሁለተኛ ክፍል ተማሪዎች የሚጠበቅባቸው ደረጃ አይደርሱም። ሰማንያ በመቶ ይሄ ትልቅ ቁጥር ነው። ምን ማለት ነው? ምን አይነት ትውልድ እየመጣ ነው ወደ ከፍተኛ ትምህርት የሚለውን ከዛ ጀምረን ማየት ይቻላል። ምክንያቱም ታች የሚሰጠው ትምህርት በይበልጥ ከላይ ለሚሰጠው ትምህርት መዘጋጃና ለወደፊት እንዴት እንደሚማሩ ስለሚያዘጋጃቸው እዛ ላይ ችግር ከተፈጠረ የወደፊቱን ሁኔታ ያሳየናል። ሌላው አሳሳቢ የሚሆነው ነገር የመምህራን ዝግጅት ነው። መምህራኑ በአግባቡ ሳይዘጋጁ ነው የሚገቡት። ለምሳሌ ቅርብ ጊዜ አንድ የቀረበ ሪፖርት አለ። በዛ ሪፖርት ወደ አስር ሺህ ተማሪዎች ለአዲሶቹ ዩኒቨርሲቲዎች አሁን ለሚከፈቱት ተፈት ነው ሰባት መቶ አካባቢ የሚሆኑ ተማሪዎች ሲመረጡ ከነዛ ከተመረጡት ተማሪዎች በተማሩበት ሙያ ዘርፍ አማካይ ውጤት ያገኙት አምሳ ሰባት ነጥብ ስምንት በመቶ ነው። እንግዲህ ከአስር ሺህ ተማሪዎች የተመረጡ ናቸው። ያውም እነዚህ አስራ ሰባት በመቶ የሚሆኑት ለከፍተኛ ትምህርት መምህርነት የተመረጡት ወጣቶች ያገኙት ውጤት ከሀምሳ በመቶ በታች ነው። ይሄ የሚያሳየው ምን ያህል በአግባቡ ያልተዘጋጁ ሰዎች ወደ ማስተማር ሙያ እየገቡ መሆኑን ነው። እንደዚሁም ሌሎችም በከፍተኛ ትምህርት የሚገቡት ተማሪዎች ስናይ አንዳንድ ጊዜ እስከ አምሳ አምሳ ስድስት በመቶ ድረስ ፈተናውን ሳያልፉ ወይም ከአምሳ በታች ያመጡ ልጆች ወደ ከፍተኛ ትምህርት ደረጃ ይገባሉ። ይሄ ትልቅ የትምህርት ውድቀትን አመልካች ነው። እንደዚሁም ሌላ ሌላ ምክንያቶች መዘርዘር ይቻላል። መልካም። ዶክተር አክሊሉ ሲምፖዚየሙ ላይ ያቀረቡት እርግጥ የከፍተኛ ትምህርት አይደለም፣ በጠቅላላ ትምህርትን ነው። እንደ በቀዳማዊ አጼ ኃይለ ስላሴ ዘመን የነበረውንና ከአሁኑ ጋር በማስተያየት መደምደሚያ ሀሳቡ ግን ትምህርቱ እንደ ወደቀ ጥራቱ ነው የሚያሳየውና ወድቋል የሚሉበትን ምክንያት የበኩሎን ቢነግሩን። መቼም ከኢትዮጵያ ውጪ በመሆኔ በአሁኑ ሰዓት አንደኛ ክፍል፣ ሁለተኛ ክፍል የሚማሩትን ክፍል ውስጥ ገብቻ አልተመለከትኳቸውም በአጼ ኃይለስላሴ ይሄ ዘመን ግን እዛው ስለነበርኩ አንደኛም ክፍል ሁለተኛም ክፍል ሶስተኛም ክፍል የሚገቡትን እንደ እድል ሆኖ የመመልከት እድል ነበረኝ። ደግሞ ሙያዬም ስለነበረ እከታተል ነበረ። በዘመኑ ቁጥር የማብዛት ነገር ብቻ ሳይሆን የሚማሩትም ትምህርት ብቃት ያለው እንዲሆን በተቻለ መጠን ይደከምበት እንደነበረ አውቃለሁ። መምህራኑ እንዴት እንደሚሰለጥኑ ከአንድ መምህራን ማሰልጠኛ ተነስቶ ነው ከአስር በላይ እንዲሆኑ የተደረገው። መምህራኑ በየክፍለ ሀገሩ ሄደው ሲያስተምሩ ስራውን እየለቀቁ በሄዱበት ዘመን እድል አግኝቼ አንድ አመት፣ ለምንድን ነው የአንደኛ ደረጃ መምህራን አስተማሪነትን እየለቀቁ የሚሄዱትን የሚለውን ደግሞ እድል አግኝቼ አንድ አመት ምርምር አድርጌያለሁ ከኤርትራ ጀምሮ እስከ ሀረር ከወለጋ ጀምሮ ያሉትን እድል ሁሉንም አይደለም በየክፍ አንዳንድ ትምህርት ቤቶች አንዳንድ ክፍል እየገባው ተመልክቻለሁ። ይሄ እንደው እንደ ቀልድ የሚታይ ነገር ሳይሆን መምህራን መቼም መሰረቶች ናቸው። ዝም ብሎ ልጅ ለመጠበቅ አይደለም እንደ ሞግዚት ለመጠበቅ ሳይሆን አንድ ጉዳይ ለማስተማር ነው። ምንድን ነው የሚያስተምሩት? በቂ መጽሐፍት አሏቸው ወይ? በቂ ዝግጅት አላቸው ወይ የሚለውን ነገር መፈተሽ ያስፈልጋል። ይሄ በእውነቱ ዝም ብሎ የፖለቲካ ጥያቄ አይደለም። ይሄ የትውልድ፣ የህዝብ፣ የሀገር ሁኔታ ነው። ፖለቲካ ይመጣል ይሄዳል፣ ህዝብ ግን ይቆያል፣ አገር ግን ይቆያል እና ጥራት ያለው ትምህርት እንዲማሩ አስተዳደሩም ደግሞ የሚወጡት ደግሞ ተማሪዎች በሚዘጋጁበት ሙያ ስራ የማግኘት እድልም እንዲያገኙ መንግስቱ ህዝቡ እንዲያስብላቸው። ይሄ የተያያዘ ነገር ነው። ይሄ ድርና ማግ ነገር ነው። ድርና ማግ ካልተያያዙ ኩታ አይሆኑም። ድርና ማግ ካልተያያዙ ቡልኩ አይሆኑም። ብቻቸውን እንዲሁ ክምር ነው የሚሆኑት፣ ዋጋ ያላቸው አይሆኑም። በእውነቱ በፖለቲካ ብቻ ጥብዝዝ አድርጎ እንደዚህ የእኛ የፖለቲካ ቡድን ብቻ ነው ማለት ስህተት ነው፣ አያዋጣም። በእውነቱ በእኔ በኩል በድፍረት መናገር እችላለሁ። ትምህርት የሀገር መሰረት ስለሆነ ለፖለቲካ ተጣምዝዞ መጥተው የለበትም። ታዲያስ ትምህርትና ፖለቲካ የተያያዘው አይደለም በል የተያያዙ ናቸው ብለን ይህንን ነገር በውይይት እንዲህ አይነቱን ነገር በሀገር ውስጥ ያሉት ሰዎች እንዲያስቡበትና ህዝቡም ዜጋውም እንዲያስብበት መምህራኑም እንዲያስቡበት፣ አስተዳዳሪዎቹም እንዲያስቡበት በእውነቱ በተቻለ መጠን ለመምከር ነው። እኔ ይህንን እንደዚህ አይነቱን ውይይት ምደግፉ። አድማጮች፣ ውይይቱ አልተቋጨም፣ በነገ ዕለት ይቀጥላል። የመንግሥት ምላሽ ለማግኘትም እየሞከርን መሆኑን እንገልጻለን። ቀጣዩ ቅንብር አፍሪካ በጋዜጦች ይላል። የፕሮግራሙ አዘጋጅና አቅራቢ አዳነች ፍስሐዬ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ባለፈው አንድ ዓመት ውስጥ 3.4 ቢሊዮን ዶላር ብድርና እርዳታ ማግኘቷ ታወቀ። በማዕከላዊ አፍሪቃ ሪፑብሊክ ያለው ትርምስ ዜጎቹን ለስደትና መፈናቀል ዳረገ። ከበልጅም ወደ አፍሪቃ የሚላክ የዶሮ ስጋ የተበከለ እንዳይሆን ስጋት መኖሩ ተገለጸ የሚሉት ርዕሶች ነው፣ በዛሬው ቅንብራችን የምንመለከተው ኢትዮጵያ ካለፈው ዓመት አንስቶ እስካለፈው ሐምሌ ወር በነበረው የበጀት መመደቢያ ጊዜ ውስጥ ከተለያዩ አገሮች 3.4 ቢሊዮን ዶላር የሚሆን ገንዘብ በብድርና በረዴት መልክ ማግኘቷን ሺኗ የተባለው የቻይና ዜና አገልግሎት ዘግቧል። በኢትዮጵያ የገንዘብና ኢኮኖሚ ትብብር ሚኒስቴር የኮሚኒኬሽን ዳይሬክተር ሀጂ ኢብሳ የገንዘቡ እርዳታ አዳዲስና በመተግበር ላይ ያሉ ውጥኖችን በማሳካት ላይ ይውላል ማለታቸውን ሽኗ ገልጿል። ከውጭ አጋሮች የተገኘው ገንዘብ 127 ቢሊዮን ዶላር ከሚሆነው የዓመቱ በጀት 18 ከመቶን እንደሸፈነ ሽኗ ላይ የወጣው ዘገባ ጠቅሷል። ኢትዮጵያ ከቅርብ ዓመታት ወዲህ ከግብርና ከቀረጥ እንዲሁም ከሌሎች ዘርፎች የሚገኘውን ገቢዋን በሚገባ በማስተባበረዋ ለበጀት ከሚያስፈልጋት ገንዘብ ከ80 ከመቶ በላይ ለመሸፈን ችላለች ይላል ሺንዋ የዜና አገልግሎት። የኢትዮጵያ የአገር ውስጥ የፋይናንስ ገቢ እየጨመረ በመሄዱ የዚህ ዓመቱ በጀቷ በ9.6 ከመቶ ጨምሮ ወደ 13.9 ቢሊዮን የአሜሪካን ዶላር ከፍ ማለቱን የሺንዋ ዘገባ አውስቷል። የኮሚኒኬሽን ዳይሬክተር ሀጂ ኢብሳ እያይዘውም ኢትዮጵያ ወደ ውጭ ከምትልካቸው ሸቀጣ ሸቀጦች የተገኘው ገቢ ከተጠበቀው በታች መሆኑን ገልጸዋል። ኢትዮጵያ ወደ ውጭ ከምትልካቸው ዕቃዎች የአራት ነጥብ 75 ቢሊዮን ዶላር ለማግኘት ነበር ያቀለችው፣ የተገኘው ግን 2.9 ቢሊዮን ዶላር በመሆኑ ማስተካከል ያለብን ነገሮች አሉ ሲሉ ባለሥልጣኑ ማስገንዘባቸውን ሺኗ በተባለው የቻይና ዜና አገልግሎት ላይ የወጣው ዘገባ ጠቅሷል። ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሑፍ ደግሞ ምስራቅ አፍሪቃ ሪፑብሊክ ላይ ያለ ትርምስ የሬዲዮስ ሠራተኞችን ሥራ እያሰናከለ እንደሆነ ገልጿል። የተባበሩት መንግሥታት ድርጅት ባለፈው ማክሰኞ ባወጣው ማስጠንቀቂያ በማዕከላዊ አፍሪቃ ሪፑብሊክ የሚካሄደው ግጭት በፍጥነት እየተባባሰ በመሄዱ በአስር ሺዎች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። የሬዲዮስ ሠራተኞች በፊት ሰላማዊ በነበሩ አካባቢዎች ሳይቀር የረድኤት ስራቸውን ለማከናወን አደገኛ በመሆኑ ለመንቀሳቀስ እንዳልቻሉ መግለጹን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የፈረንሳይ ቅኝ ግዛት የነበረችው በየብስ በተከበበችው ከዓለም እድገት አላሳዩም ከሚባሉት ሀገሮች አንዷ በሆነችው የማዕከላዊ አፍሪቃ ሪፑብሊክ ያለው ሁከትና ትርምስ እጅግ አስከፊ በመሆኑ ብዙ የሀገሪቱ ተወላጆች ከእጅ አይሻል ዶማ ወደሆነችው የኮንጎ ዲሞክራሲያዊ ሪፑብሊክ ለመሰረት ተገደዋል። ቢያንስ አስር ሺህ የሚሆኑ ሰዎች ከቅርብ ጊዜያት ወዲህ በሰሜን ኮንጎ ወደምትገኘው ኖርድ ኡባንግ ክፍለ ሀገር መሸሻቸውን የተባበሩት መንግስታት ድርጅት የስደተኞች አገልግሎት ባወጣው ዘገባ ጠቅሷል። ካለፈው ግንቦት ወር አንስቶ ወደ ኮንጎ ከተሰደዱት 65 ሺህ የሚሆኑ ሰዎች ጋር መቀላቀላቸውን መግለጫው አውስቷል። በማዕከላዊ አፍሪካ ሪፐብሊክ በአገር ውስጥ የተፈናቀሉ ሰዎች ብዛት በሚያዝያ ወር ከነበረው 440 ሺህ ወደ 600 ሺህ ከፍ ማለቱን የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ መግለጹን በጎረቤት አገሮች ያሉት የማዕከላዊ አፍሪካ ሪፐብሊክ ስደተኞች ብዛት ወደ ግማሽ ሚሊዮን መጠጋቱን ኒውዮርክ ታይምስ ጋዜጣ ላይ የወጣ ጽሑፍ ጠቅሷል። በአንጻራዊ ሲታይ በመዲናይቱ ባንጉ ሁኔታዎች የመረጋጋት ገጽታ ያላቸው ቢሆንም በርካታ የታጠቁ ተቀናቃኝ የፖለቲካ አንጃዎች የአገሪቱን ሁለት ሦስተኛ ክፍልን ይቆጣጠራሉ። የአገሪቱ መንግሥትንም ሆነ ለተባበሩ መንግሥታት ድርጅት የሰላም ጥበቃ ተልኮ ደንታ የላቸውም። በማዕከላዊ አፍሪካ ሪፐብሊክ ያለው የተባበሩ መንግሥታት ድርጅት የሰላም ጥበቃ ተልእኮ በ12300 የሚገመቱ መለዮ ለባሾች አሉት። ይህ ኃይል ታዲያ በአምስት ሚሊዮን የሚገመት ህዝብ ባላት አገር የሲቪሎችን ደህንነት የመጠበቅ አቅም የለውም በዛም ላይ የወሲብ ብዝበዛና ሌሎች በደሎችን ይፈጽማሉ የሚል ክስ ሲቀርብባቸው ቆይቷል ይላል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ። የተባበሩ መንግሥታት ድርጅት ሰላም ጠባቂ ኃይሎች በአገሪቱ የተመደቡት ከሁለት ዓመታት በፊት ሲሆን ቢያንስ 44 የሚሆኑ አባሎቻቸው እንደተገደሉባቸው ድረገጹ ጠቁሟል። በጋርዲያን ጋዜጣ ድረገጽ ላይ የወጣ ዘገባ በበኩሉ እድሜያቸውን ሙሉ እንቁላል ሲጥሉ የኖሩት ዶሮዎች በልጅም ውስጥ አይሸጡም። ይሁንና ታርደው ማቀዝቀዣ ውስጥ ከደረቁ በኋላ ወደ አፍሪቃ በተለይም ወደ ኮንጎ ዲሞክራሲያዊ ሪፑብሊክ ይላካሉ ይላል። በታገደ ጸረ ተባይ መድኃኒት የተበከለ የዶሮ ስጋ በሰዎች ጤንነት ላይ ጉዳት እንደሚያደርስ ታውቋል። ወደ አፍሪቃ ከተላኩት ዶሮዎች የተረፉት የዶሮ ስጋ ተዋጽኦች በተባይ መከላከያ መድኃኒት የተበከሉ ሊሆኑ ይችላሉ በሚል ስጋት በልጅም ቤተ ሙከራ ውስጥ እየተመረመሩ መሆናቸውን ዘገባው ጠቅሷል። በመጪው ወር ታርደው ወደ ውጭ ለመላክ የተዘጋጁ እንቁላል የሚጥሉ ዶሮዎች ሲመረመሩ በታገደ ተባይ መከላከያ መድኃኒት መበከላቸውን ለማወቅ መቻሉን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ጆሃን ቫን ቦች የተባሉ የበልጅም ብሔራዊ እንቁላል ነጋዴዎች ማኅበር ዋና ጸሐፊ በመጪዎቹ መስከረምና ጥቅምት ወራት ውስጥ ታርደው ወደ ውጭ ሀገራት ሊላኩ የነበሩ ዶሮዎች የታገደው ተባይ መከላከያ መድኃኒት እንደተገኘባቸው ገልጸዋል። ዋናው ጸሐፊ አያይዘውም እስካሁን ባለው ጊዜ የተበከሉት ዶሮዎች ስጋ ወደ አፍሪቃ የተስፋፋ መሆኑን የሚያሳይ ማስረጃ ያለም ማለታቸውን የጋርዲያን ጋዜጣ ድረገጽ ጠቁሟል። አውሮፓ የሚሸጥ የዶሮ ስጋ ሊበከል የሚችልበት ሁኔታ የጠበበ ነው። ምክንያቱም ለምግብነት ታርዶ የሚሸጡት ዶሮዎች ዕድሜ አጭር በመሆኑ ነርቮችን የሚያጠቃው የቅማል ማጥፊያ መድኃኒት ሰውነትን ሊበክል የሚችልበት ጊዜ አያገኝም። ስለሆነም ዶሮዎቹን ማከም ላያስፈልግ ይችላል ይላል ጋርዲያን ጋዜጣ ድረገጽ ላይ ወጣው ጽሑፍ። ፊፕሮኒል የተባለው የተባይ መከላከያ መድኃኒት የውሾችንና የድመቶችን ቅማሎች ለማጥፋት በሰፊው ይጠቀሙበታል። ይሁንና ዶሮዎችን በመሳሰሉ ለምግብነት በሚውሉ እንስሳት ግን ጥቅም ላይ እንዳይውል በአውሮፓ ኅብረት የታገደ መሆኑ ጽሑፉ ገልጿል። ፊፕሮኒል የተባለውን የተባይ መከላከያ መድኃኒት በብዛት መጠቀም በሰዎች ኩላሊት፣ ጉበትና ታይሮድ ግላንድ ላይ አደጋ ሊያደርስ ይችላል ሲል ዓለም አቀፍ የጤና ድርጅት ማስታወቁን ዘጋርዲያን ጋዜጣ ድረ ገጽ ላይ ወጣው ዘገባ አስገንዝቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች አሁን ውይይት በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ዙሪያ በወቅታዊ የኢትዮጵያ የፖለቲካ ጉዳዮች ዙሪያ ትኩረት የሚያደርግ ባለፈው ሳምንት የተጀመረው ውይይት ነው። የውይይቱ ተሳታፊዎች ሦስት የተቃዋሚ ድርጅቶችና ጥምረቶች ተወካዮች ናቸው። በቅርቡ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ሕዝባዊ ስብሰባ አንዱ የውይይት መነሻ ነው። አሉላ ከበደ ያወያያቸው። በቀደመው ክፍል ውይይቱ መገባደጃ ካነሳውና እልባት ባደረገበት ጥያቄ ይጀምራል። እንግዶቹ ራሳቸውን የሚያስተዋውቁበት ይቀድማል። ስሜ ዲማ ነገዎ ይባላል። በአሁኑ ጊዜ የኦሮሞ ዲሞክራሲያዊ ግንባር ምክትል ሊቀመንበር ሆኜ እያገለገልኩ ነው። ከዛም በተጨማሪ ባለፈው ዓመት መጨረሻ አካባቢ በአራት ድርጅቶች የተመሰረተው የኢትዮጵያ ሀገራዊ ንቅናቄ የስራ አስፈጻሚ ኮሚቴ ሊቀመንበር ነኝ። እኔ ብርሃኑ ወልደሰንበት ይባላለው የምወክለው የደቡብ ምዕራብ ኢትዮጵያ ሕዝቦች ህብረት ወይም የቀድሞ ከፋ ክፍለ ሀገርና አስተዳደር አካባቢ ሕዝቦችን ነው። በድርጅት ውስጥ ያለኝ ኃላፊነት የቃል አቀባይ ማለት ነው፣ ሕዝብ ግንኙነት። ታዘበው አሰፋ እባላለሁ የአማራ ዲሞክራሲያዊ ኃይል ንቅናቄ የውጭ ጉዳይ ኮሚቴ ሊቀመንበር ነኝ። በለውጥ ሂደት ውስጥ የሚመጡ ሁኔታዎችን ከግምት ማስገባት የሚለውን ነጥብ መሰረት እናርግና አሁን ባነሳችኋቸው ነጥቡ ውስጥ የሌሎችንም ጥቅም እንደ ድርጅት ከተነሳችሁለት አቋምና ፍላጎት ጋር ለማጣጣም ፍላጎት መኖሩን ጠቁማችኋል። ይሁንና ጥምረትን አላማችሁ ብታደርጉም ይነስም ይብዛም ዘውግን መሰረት ያደረጉ የፖለቲካ ድርጅቶች ነውና የምትወክሉት እሱን መሰረት አድርጎ ለማየት አቶ ታዘበው ለኢትዮጵያ አንድነት በቀዳሚነት የመቆምን ፍላጎት ጠቅሰዋል። ምናልባትም በስፋት የማይታይ በተለይ ካንዳንድ አማራ ብሔር አባላትም የሚነሳ ጥያቄ ይሄ ዘውግን መሰረት ያደረገው አካሄድ ያን የአንድነት ፍላጎት የሚያሳጣ ነው የሚለው የጥርጣሬ ጥያቄ ብዙ ጊዜ ይነሳል። በተለይ ደግሞ እርስዎ የሚወክሉት ድርጅት ያን መሰረት ይዘው ሲነሳ ምን ማለት ነው? እንዴትስ ይታረቃል ሁለቱ? አመሰግናለሁ። ይሄ ጥያቄ ጥሩ ጥያቄ ነው። አንደኛ እነዚህ የዘውግ የፖለቲካ ድርጅቶች ለምን መጡ የሚለውን በመጀመሪያ ማየትና መገንዘብ ያስፈልጋል። በኢትዮጵያ ውስጥ ህብረ ብሔር የፖለቲካ ድርጅቶች ከፍተኛ ሚና ይህንን ትግል ቢያቀናጁ ባለፈው ሀያ ስድስት ሀያ ሰባት ዓመት አንድነት ቢኖራቸው ትብብር ቢኖራቸው እንዳለፈው ዘጠና ሰባት ምርጫ ቅንጅትና ህብረት እንዳደረጉት ከዛ ምንድን ነበር ስህተታችን፣ ምንድን ነበር ክፍተቱ፣ ምንድን ነበር አለመግባብ ሰው ከውድቀቱ ተምረው የህብረ ብሔር የሆኑ ድርጅቶች ገነው ጠንክረው ይሄን ትግል ቢመሩት የብሔር ድርጅቶች አይመሰረቱም ነበር፣ እኛም ወገናችንን ለማዳብ ወርደን አንሄድም ነበር። ግን እነዚህ ህብረ ብሔር የፖለቲካ ድርጅቶች ባለፉት ሀያ ሰባት ዓመት ውስጥ መግለጫ ያወጡት አንድ መርከብ ይሞላል። የትብብር መግለጫ፣ የአንድነት መግለጫ፣ የማስጠንቀቂያ መግለጫ፣ የጥሪ መግለጫ። በተግባር ግን ወገናችን በግንባር ቀደምትነት መስዋዕትነት ሲከፍል አንድም ህብረ ብሔር የፖለቲካ ድርጅት ወጥቶ ዳይሬክሽን እንኳን መስጠት አልቻለም። የአንዲት ቀበሌ ገበሬ ማህበርን እንኳን የሙት ከተማን መጥራት አልቻለም። እንኳን ለለውጥ ሊያበቃ ይችልና። ስለዚህ እኛ አማራው ለምን በዘር ተደራጀ፣ ለምን ኢትዮጵያዊ የሆነው አካል በዘር ተደራጀ ለሚለው መልሳችን አንደኛ አማራው አሁንም ቢሆን ሀገሩ የወደፊትን የመኖሪያው የወደፊት ህልውናው ኢትዮጵያ ናት። በኢትዮጵያ አንድነትና ሉዓላዊነት አማራው አሁንም አልተደራደረም፣ አይደራደርም። ነገር ግን በተናጠል እየተጠቃ በመሆኑ እንደ ኢትዮጵያዊ ኮ ለዚች ሀገር ከፍተኛ እንደ ማንኛውም ብሔረሰብ ከፍተኛ መስዋዕትነት ከፍሎ እያለ በሌላ ቦታ ሂዶ ጫካ መንጥሮ እንዳይኖር እየተባረረ ገደል ውስጥ እየተወረወረ ባለበት ሁኔታ ላይ የህልውና ጉዳይ ነው። አሁንም ህዝባችን ኢትዮጵያዊ እንዲያውቅልን የምንፈልገው አማራው የፖለቲካ ማኒፌስቱ የለው የሚያደርገው ትግል የህልውና የሞት ሽረት ትግል ነው። አገርን መጀመሪያ ራስን አድኖ ኢትዮጵያን የምታደግ ነው። ለኢትዮጵያ የሚያስብ ኃይል በኢትዮጵያዊነቱ የሚኮራ ኃይል ተበታትኖ ከሚጠቃ ይልቅ ከአንድ ላይ እንዲቆም እንዲደራጅ፣ ለወደፊት በኢትዮጵያ ውስጥ የፖለቲካ የኢኮኖሚ፣ የማህበራዊ አቅም እንዲኖረው ከሌሎች ህብረተሰቦች ጋራ ዜጎች ጋራ ለሀያ ሰባት አመት ባደሙና ባአጥንቱ ባቆያት ሀገር ባይተዋር ሆኖ ነው የኖረው። ይሄንን ህዝብ አደራጀ ነው አሰባሰብ ነው አንድ ላይ ቁሞ ኢትዮጵያን እንዲታደግ አደረግ ነው እንጂ ከኢትዮጵያ እንዲገነጠል ይሄ የባህር በራለኝ እንዲል፣ የአባይ ተፋሰስ የኝ ነው እንዲል፣ አላሰብንም፣ አላቀድንም። ስለ ኢትዮጵያ ቀና የሚያስበው ኃይል መደራጀቱ ይጠቅማል። አማራው እኮ ለኢትዮጵያ ዋልታና ማገር ነው፣ የት ይሄዳልና? የዘር ማኒፌስቶም የለውም። በጋራ ሀገርን ለመታደግ ነው የተደራጀው። መልካም። ይሄ ምናልባትም ሰፋ ያለ ራሱን የቻለ ውይይት የሚጠይቅ ሀሳብ በመጨረሻ በቀሩን ጥቂት ደቂቃዎች ውስጥ ነው የተነሱት። ዶክተር ዲማ እርሶላስ በዚች ነጥላ ጭብጥ ላይ ዘውግን መሰረት ያደረጉ የፖለቲካ ድርጅቶች ወይም አደረጃጀት ኢህአዴግ ከተለዋለው ከሚለው የብሔረሰቦች የሚል መሰረት ከሚገለጽበት በምን ይለያል? እንግዲህ እንደዚህ አይነት አደረጃጀት በወያኔ ዘመን የተጀመረ አይደለም። ከዛም ቀደም ብሎ ከኢትዮጵያ ነባራዊ ሁኔታ የመነጨ ይመስለኛል። ነገሩ ግን እኔ የምወክለው የኦሮሞ ዲሞክራሲያዊ ግንባር የኦሮሞ ድርጅት ይሁን እንጂ ኢትዮጵያዊ ሀገራዊ የሆነ ራዕይ ያለው የፖለቲካ ድርጅት ነው። ለዚህም ነው ከሌሎችም የፖለቲካ ሀይሎች ጋር በጋራ ተባብረን የጋራ የሆነ ትግል ለማካሄድ እና ወደፊትም ደግሞ አማራጭ ለኢትዮጵያ ህዝቦች ለማቅረብ የፈለግ ነው። ኢትዮጵያ ብዙ ችግሮች ያለባት ሀገር ናት። ይህም መንግስት ይኑር ሌላም መንግስት ይምጣ ራሱን የቻለ ውስብስብ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ተፈጥሮአዊ፣ ልማታዊ፣ አካባቢያዊ ችግሮች ብዙ አላት። ስርዓት ግን እንኳን እነዚህን ውስብስብ የሀገሪቱን ችግሮች መፍታት ቀርቶ የዕለት ተዕለት የመንግስት ስራ እንኳን ማከናወድ ያልቻለበት ሁኔታ ላይ ነው ያለ ነው። ከመጀመሪያው ጀምሮ ደግሞ የኢትዮጵያን ዘለቄታ ጥቅም የሚጻረሩ እርምጃዎችን ነው እየወሰደ የመጣው እና ይሄንን ማቆም አለብን። ድርጅቶች በፈለጋቸው መንገድ በሚስማማቸው በሚመቻቸው መንገድ ይደራጁ። ግን በአንድ አገር እንዳት በጋራ አገር ወደፊት የሚቋቋመው የኢትዮጵያ መንግስት በህዝብ ስልጣን ላይ የተመሰረተ መሆን እንዳለበት፣ በህግ የበላይነት የሚያምን መሆን እንዳለበት የሁሉም የኢትዮጵያ ህዝቦች ማንነት፣ ሃይማኖት፣ ብሔሮች ሁሉ የሚከበርበት በእኩልነት የሚታይበት አድሎ፣ የሌለበት አብሮ ተሰልፎ የተሻለ ስርዓት ማምጣት ይቻላል ብለን ነው የምናምነው። መልካም የቀረችን ከአንድ ደቂቃ በታች ናት። አቶ ብርሃኑ ባጭሩ። እሺ እኛ በዚህ ዘጉ ፖለቲካ ላይ ማናመጣው ይሄ ስርዓት ከመምጣቱ በፊት እንደዚህ አይነት ነገር አልነበረም። እኛ ስጋት የለንም በአንድነት ጉዳይ ላይ። አንድነት የነበረ ያለ ወደፊትም የሚኖር ነው። በመሀል ላይ የዘር ፖለቲካ መጥተው ለያየን እና በአካባቢ የተደራጀንበት ምክንያት የዘር አይደለም፣ የመተዋወቅ ጉዳይ ነው። የመተማመን ጉዳይ ነው። ለዚህ ነው ወደ ዘውግ የመጣ ነው። ይህ የመ ከታች ወደ ላይ ለመምጣት ነው እንጂ ኢትዮጵያዊነት በሰው የሚሰጥ አይደለም። አንድነት የሚሰጥ አይደለም። ስለዚህ እኛ የተደራጀ ነው ከሌሎች ጋር የምንደራጅ የምንለው ለዚህም ነው እኛ ተቀስቅሰናል። ለብዙ ጊዜ የአማራ ገዢ መደብ ተብሎ በመሰረቱ እኔ በእኔ አካባቢ ትግሬም፣ ኦሮሞም፣ ጉራጌም አማራ ነው የሚባለው የዛ አካባቢ ተወላጅ ያልሆነ የመጣው በስራ በኖረ አካባቢ ምርጫ በስራ በዝውውር መጥቶ የሰፈረው ለነበረው ባለባታዊ ስርዓት ከሌላው ነዋሪ ሕዝብ ጋር እየገበረ የኖረ እንጂ እያሰረ እየገደለ እየዘረፈ የኖረ አይደለም። እዚህ ስርዓት ውስጥ ያሉትም የሚያገለግሉ የኛ ወንድሞች የእኛ የዚህ የትግሉ አካል እንደሆኑ ከነሱ ውስጥም በጣም እየበገኑ ከእኛ ጋር ትግል ላይ ያሉ ያሉ ፈልገ ነው ሳይሆን ከወደቅንበት ከተበተንበት ለመነሳት ደግሞ በመተዋወቅና በመተማመን ለመምጣት እና ሀገር ለመመስረት ነው። አመሰግናለሁ። ስለ እድሉ። መልካም ውይይቱ ይቀጥላል። የመጨረሻው ተናጋሪ አቶ ብርሃኑ ወልደሰንበት፣ ቀደም ያሉት ዶክተር ዲማንገ፣ እንዲሁም ሌላው የውይይት ተሳታፊ አቶ ታዘበው አሰፋ፣ ሁላችንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ታብሮ ዛ በጣም ከመሰናበታችን በፊት ማጠቃለያ ዜና። ከሁሉም አወዛጋቢ ሆነው የከረሙት የፕሬዝደንት ዶናልድ ትራምፕ ዋና የስትራተጂ ነዳፊያቸውና አማካሪያቸው ከዛሬ ሁለት ጀምረው ከስራቸው መሰናበታቸው ተዘግቧል። ከዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ጽህፈት ቤት በወጣው መግለጫ ዋናው የዋይት ሀውስ ቤተ መንግስት ጽህፈት ቤት ሹም ጃን ኬሊና ስቲቭ ባነን ባነን ዛሬ የመጨረሻ ቀናቸው እንደሚሆን ተስማምተውበት ነው የተሸኙት። ስለ አገልግሎታቸው እናመሰግናለን፣ መልካሙን ሁሉ እንመኝላቸዋለን ይላል መግለጫው። ደ ኒውዮርክ ታይምስ ጋዜጣ እንደዘገበው ባነን እኔው ራሴ ፈልጌ ነው የምለቀው ብለው አጥብቀው ነው የሚናገሩት። በሳምንቱ መጀመሪያ ላይ ይፋ እንዲደረግ ተብሎ ከ11 ቀን በፊት መልቀቂያቸውን ለፕሬዚደንቱ እንዳስገቡና ይሁን እንጂ በቻርለትስቪሉ ሁከት ምክንያት እንደዘገየ ተዘግበዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት የሚያስተላልፈው ዝግጅት እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና ቆንጂት ይታየነን። በእኛ በኩል በዚሁ እንሰናበታለን። ነገ ቅዳሜ ምሽት ሦስት ሰዓት ላይ እንገናኛለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ።